ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 እና በ25 ሜትር ባንድ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ግንቦት 22 2010 ዓ ም ፕሮግራማችን ጀመረ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቡብ ሱዳኑ መሪ ሳልቫኪር ጋር ለመጀመሪያ ጊዜ ተገናኙ። ዝርዝሩን ለዕለቱ አብይ ርዕስ ይዘናል። ከምሽቱ ዋና የዓለም ዜና መካከል ደግሞ ቀዳሚዎቹን፣ ቆንጅት ዚምባብዌ በአውሮፓውያን ሐምሌ ሰላሳ ከሁለት ወር በኋላ መሆኑ ነው አገር አቀፍ ምርጫ እንደምታካሄድ ተነገረ። ሮበርት ሙጋቤ ከሥልጣን ከተወገዱ ወዲህ የመጀመሪያዋ ነው የሚሆነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጄፍ ሴሽንስን ጠቅላይ አቃቤ ሕግ ማድረግ አልነበረብኝም ሲሉ ቁጭታቸውን ተናገሩ። ሴሽንስ የሩሲያን ጣልቃ ገብነት ከሚፈትሸው ምርመራ ራሳቸውን በማግደላቸው ትራምፕ እንደተከፉባቸው የሚታወቅ ነው። ዩናይትድ ስቴትስ በሸቀጤ ላይ የገዘፈ ቀረጥ ልትጥል ባቀደችው ከገፋችበት አጸፋውን እንደምመልስ ነው ስትል ቻይና ዝታለች። የሚሉትና ሌሎችም አሉ። አመሰግናለሁ። ቆንጂ ሰላም አድማጮች፣ እንደምናመሻችሁ የዛሬ አስተናጋጆቻችሁ አዲሱ አበበና ናስጥል እንደምናምሽታችኋል። እኔም ቆንጅ ታየ ነኝ። ዚምባብዌ እንደ አውሮፓ አቆጣጠር በመጪው ሐምሌ ምሌ 30 ቀን አገር አቀፍ ምርጫዎች ተካሂዳለች። ምርጫው ታዲያ የበርካታ ዓመታት ፕሬዚዳንቷ የነበሩት ሮበርት ሙጋቤ ባለፈው ህዳር ከስልጣን ከተወገዱ ወዲህ የመጀመሪያ ይሆናል። የአሁኑ ፕሬዚዳንት ኤመርሰን ምናንጋግዋ ባወጡት መግለጫ ሐምሌ 30 ቀን ፕሬዚዳንት፣ የብሔራዊ ምክር ቤት አባላት፣ የምርጫ አማካሪዎች የሚመረጡበት ዕለት ይሆናል ማለታቸው ተጠቅሰዋል። በምርጫው የሚስተር ሙጋቤ ምትክ የነበሩት የ75 ዓመቱ ምናንጋግዋ ለረጅም ጊዜ ስልጣን ላይ የቆየውን ዛኑ ፒኤፍ ፓርቲን ወክለው የዋናው ተቃዋሚ ፓርቲ የዲሞክራሲ ለውጥ ንቅናቄ መሪ ኔልሰን ቻሚሳ ጋር ይወዳደራሉ። ምርጫው ነፃና ፍትሐዊ እንደሚሆን ቃል የገቡት ፕሬዚዳንት ምናንጋጓ ዓለም አቀፍ ታዛቢዎች ገብተው እንዲታዘቡም ጋብዘዋል። ለጠቅላይ አቃቤ ሕግነቱ ከጄፍ ሴሽንስ ይልቅ ሌላ ሰው በመረጥኩ ኖሮ ሲሉ ዛሬ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናገሩ። ምክንያቱም አሉ፣ ጄፍ ሴሽንስ ራሳቸው ከሩሲያው አምባሳደር ጋር በነበራቸው ንክኪ ምክንያት የሩሲያንና የምርጫ ዘመቻችንን ግንኙነት ከሚከታተለው ምርመራ ቶሎ ብለው ገለል በማለታቸው። ፕሬዚደንቱ ጄፍ ሴሽንስን ከምርመራው ገለል በማለታቸው በተደጋጋሚ ሲነቅፏቸው ቆይተዋል። ትራምፕ በልዩ አቃቤ ሕጉ ሮበርት ሙለር ከሚመራው ምርመራ እንደሚከላከልላቸው የሚተማመኑበት ጠቅላይ አቃቤ ሕግ በማጣታቸው እንደ ተከፉ አዘውትረው ሲናገሩ ይሰማሉ። የሆነ ሆኖ ፕሬዚደንቱ ዛሬ በአዲስ መልክ በትዊተር ነቀፋቸውን የሰነዘሩት ሪፑብሊካኑ የዩናይትድ ስቴትስ ምክር ቤት አባል ትሬይ ጋውዲ የቴሌቪዥን ቃለ መጠይቅ የሰጡትን ቃለ መጠይቅ ከጠቀሱ በኋላ ነው። አስቀድመውም የፕሬዚደንት ትራምፕ የፖለቲካ ደጋፊ የነበሩት ሴሽንስ ለከፍተኛው የሀገሪቱ የህግ አስከባሪነት ስልጣን ሹመቱን ከመቀበላቸው በፊት ከሩሲያ ጣልቃ ገብነት ምርመራ ኃላፊነት ራሳቸውን እንደሚያገሉ ሚስተር ትራምፕን ሳያሳውቋቸው ቀርተዋል ሲሉ ነው ኮንግረስ ማኑ የተናገሩት። አክለውም እኔም በፕሬዝደንቱ ቦታ በሆን ኖሮ እበሳጭ ነበር ብለዋል። ዩናይትድ ስቴትስ ከአገሬ የሚገቡ እቃዎች ላይ የገዘፈ ቀረጥ ለመጣል ያላትን እቅድ ስራ ላይ ካዋለች አጸፋውን እመልሳለሁ ስትል ቻይና አስጠነቀቀች። ከቻይና በሚገቡ ከፍ ያለ የኢንዱስትሪ ቴክኖሎጂ ይዘት ባላቸው እቃዎች ውስጥ በ50 ቢሊዮን ዶላር ላይ የ55 ከመቶ ቀረጥ ለማስከፈል እቅድ እንዳለው የፕሬዚዳንት ትራምፕ አስተዳደር ትናንት ባወጣው መግለጫ አስታውቋል። ይህ እርምጃ የሚወሰደው ቻይና በቴክኖሎጂ ልውውጥ፣ በአእምሮ ውጤት ባለቤትነት፣ በአዲስ እውቀት ፈጠራ ረገድ በምትከተለው አሰራር ምክንያት ነው ሲል የትራምፕ አስተዳደር አስታውቋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋን ቹንግንግ ዛሬ ባወጡት የፕሬዚዳንት ትራምፕ አስተዳደር አቋሟን መቀልበሱን አጥብቀው ነቅፈው አስተዳደሩ በየጊዜው የሚያደርገው ማወላወል በዓለም አቀፍ ግንኙነቶች ተአማኒነቱን ያጎድፍበታል በማለት አሳስበዋል። ቻይና የንግድ ጦርነት ውስጥ መግባት አትፈራም ያሉት ቃል አቀባዩዋ፣ ቀረጡ ስራ ላይ ከዋለ ከባድ እርምጃ እንወስዳለን ሲሉም አስጠንቅቀዋል። ዩክሬን ዋና ከተማ ኪየቭ ውስጥ በታጣቂ ጥይት ተገደለ የተባለው የክሬምሊኑ ተቃዋሚ ሩሲያዊ ጋዜጠኛ አርካዲ ባብቼንኮ እረ በሕይወት አለ ሲሉ የዩክሬን የደህንነት አገልግሎት ኃላፊዎች ተናገሩ። ጋዜጠኛው ትናንት ማክሰኞ ኪየቭ በሚገኝ ህንፃ ላይ ባለው መኖሪያ ቤቱ ተገደለ ሲሉ ያስታወቁት የዩክሬን ባለስልጣናት ነበሩ። የሀገሪቱ የደህንነት ኃላፊ ቫሲል ሂርትሳክ ዛሬ ለጋዜጠኞች በሰጡት ቃል ባብቼንኮ እንዲገደል ያዘዘው የሩሲያ የጸጥታ አገልግሎት ነበር ማለታቸው ተጠቅሷል። የዩክሬን ተወላጅ የሆነና በግድያው ሴራ አደራጅነት የተጠረጠረ ሰው በልዩ ኦፕሬሽን በቁጥጥር ስር ውሏል። የግድያውን ሙከራም አክሽፈናል ሲሉ ባለስልጣኑ ተናግረዋል። ጋዜጠኛው ኬቭ ውስጥ ከዩክሬን ብሔራዊ ጸጥታ አገልግሎት መስሪያ ቤቱ በቀጥታ ቴሌቪዥን ቀርቦ በሰጠው ቃል ተገድሏል የሚሉት የፈጠራ ሪፖርቶች ላለፉት ሁለት ወራት በዩክሬን የደህንነት አገልግሎት ሲቀነባበሩ የቆዩ ናቸው ብለዋል። ሕይወቴን የዩክሬን የጸጥታ ኃይሎች ስላተረፉ አመሰግናለሁ። በዚህም ከመካፈል ሌላ አማራጭ አልነበረኝም ብሏል ጋዜጠኛው። የሩሲያ ፌዴራል ደህንነት አገልግሎት በበኩሉ ሩሲያ ጋዜጠኛውን ልታስገድል ሞክራለች የሚለው ውንጀላ ትርጉም የለሽ እንቶ ፈንቶ እና የጠባጫሪነት ተግባር እንጂ ሌላ አይደለም ሲል አጣጥሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሐማስ በሚመራው የጋዛ ሰርጥና የእስራኤል ድንበር ያለው ውስጥ የሰፈነበት ውጥረት ሁኔታ ቋፍ ላይ ያለው የተኩስ አቁም የጸና እንደሚመስል ዘጋቢያችን ሮበርት በርገር ከኢየሩሳሌም የላከውን ዘገባ አዳነች ፍሳዬ ታቀርባለች። ሐማስና ሌሎች ፍልስጢማውያን ቡድኖች ተኩስ ለማቆም ተስማምተዋል። ጋዛ ውስጥ ከአራት ዓመታት በፊት ጦርነት ከተካሄደበት ጊዜ አንስቶ ለመጀመሪያ ጊዜ ሐማስ ትልቅ የሞርታርና የሮኬት ተኩሶች በደቡባዊ እስራኤል ባወረደ ማግሥት ነው ተኩስ የቆመው። ሐማስ ትላንት በደቡባዊ እስራኤል ላይ የከባድ መሣሪያ ተኩስ በከፈተበት ወቅት የማስጠንቀቂያ ሳይሮኖች ሲጮኹ እስራኤላውያን ሲቪሎች ከቦምብ ጥቃት ለመዳን ወደ መጠለያ ለመሸሽ ተገደዋል። እስራኤል ደግሞ ጋዛ ላይ ከባድ የአየር ድብደባ በማካሄድ ምላሽ ሰጥታለች። ጋዛ ሰርጥ ላይ ከሰማኒያ በላይ የአሸባሪዎች ኢላማ ባላቸው የፍልስጥማውያን ማሰልጠኛ ሰፈሮች፣ የመሳሪያ መጋዘኖች፣ ድንበር ዘለል ጥቃት ለማካሄድ ይጠቀሙባቸዋል ያሏቸው ከምድር በታች ተቆፍረው የተሰሩ መሸጋገሪያ ታነሎች የሚገኙባቸው ኢላማዎችን እንደደበደበ ደበደበ የእስራኤል ወታደራዊ ኃይል አስታውቋል። ከጋዛና ከእስራኤል ጋር የምትዋሰነው ግብፅ በጉዳዩ ገብታ ፍልስጤማውያን የተኩስ ማቆም ስምምነት እንዲቀበሉ ሐማስን አሳመነች። ለስና ዛሂቡን ኢላ ተሳይድ ወኢላ ሐርብ ላኪን ካነ ሙሂመን አንዑድ የእስላማዊ ጅሃድ ቃል አቀባይ ዳውድ ሽሃብ ጦርነት እንዲባባስ አልፈልግም። ይሁንና ከአስርተ ዓመት በፊት አንስቶ እስራኤል ጋዛ ላይ ባደረገችው ከባ ምክንያት ፍልስጥማውያን ከገጠማቸው የተቆራመተ ኑሮ የከፋ ነገር ስለሌለ የሚያጡት ነገር የለም ሲል እስራኤልን አስጠንቅቋል። ፍልስጥማውያን የእስራኤሉን ከበባ ለመስበር ለመሞከር ሲሉ ካለፉት ሁለት ወራት ወዲህ ተሰባስበው ሰልፍ ሲያካሄዱ ቆይተዋል። የእስራኤል ወታደሮች በሚከፍቱባቸው ተኩስ ከ110 በላይ ፍልስጥማውያን ተገድለዋል። ዓለም አቀፍ ማኅበረሰብ ታዲያ እስራኤል የወሰደችው እርምጃ ከሚገባው በላይ ነው በሚል ፍጅቱን አውግዟል። እስራኤል ከአሸባሪዎች ጋር አልደራደርም በሚል እምነቷ መሰረት የተኩስ አቁሙን በኦፊሴል አልተቀበለችም። የእስራኤል ባለሥልጣኖች ጸጥታ በጸጥታ እሳት ደግሞ በእሳት ምላሽ ያገኛል የሚል እምነት እንዳላቸው አስታውቀዋል። በአፍጋኒስታን ዋና ከተማ ካቡል በሀገር አስተዳደር ሚኒስቴሩ ጽህፈት ቤት ደጃፍ ዛሬ ረቡ ጥቃት ደርሶ አንድ የሀገሪቱ ፖሊስ መገደሉ ተዘግቧል። በመጨረሻም የአሜሪካው የቡና ንግድ ኩባንያ ስታርባክስ ትናንት ማክሰኞ ከቡና ቤቶቹ ውስጥ ስምንት ሺውን ዘግቶ ሲያበቃ ለአንድ መቶ ሰባ አምስት ሺህ ሰራተኞቹ አድላዊነትን መከላከያ ስልጠና ሲሰጥ ውሏል። ስታርባክስ አራት ሰዓት የፈጀውን ስልጠና ለሰራተኞቹ የሰጠው በቅርቡ ፊላደልፊያ ከተማ በሚገኝ ቡና መሸጫ መደብሩ ሁለት ጥቁር ወንዶች በቁጥጥር ስር መዋላቸውን ተከትሎ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በዓለም ዜና የጀመረው ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ቆንጂት ታየና አዲሱ አበበ ነን። አሁን ወደ ዕለቱ አብይ ርዕስ ዘገባ እናልፋለን። የደቡብ ሱዳን ወገኖች ወደ ሰላም እንዲመጡ ኢትዮጵያ የምታደርገውን ጥረት እንደምታሳድግ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ከደቡብ ሱዳን ፕሬዚዳንት ሳልቫኪር ጋርም የመጀመሪያ ውይይት አድርገዋል። እስክንድር ፍሬው አጠራ ያለ ዘገባ ልኮልናል። ከቀዳማዊ ኃይለ ሥላሴ እስከ ጠቅላይ ሚኒስትር አብይ አህመድ ከያኔው የነፃነት ትግል እስካሁኑ የእርስ በርስ ግጭት ኢትዮጵያ በደቡብ ሱዳን ያላት ሚና በመሪዎች መለዋወጥ ሳይቀየር ቆይቷል። ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አካባቢያዊ ፈተናዎች አንዱም ለዚሁ የደቡብ ሱዳን የእርስ በርስ ግጭት እልባት መስጠት ነው። የእሳቸው ወደ ስልጣን መምጣትም የሚያመረቀ ውጤት ሳያስገኝ የቆየውን የዚያችን አገር የሰላም ሂደት እንደገና ለማቀጣጠል ከተጀመረው ጥረት ጋር ተገጣጥሟል። እነሆ ዛሬ ለመጀመሪያ ጊዜም የደቡብ ሱዳንን ፕሬዝዳንት ሳልቫኪር ማያርዲትን በጽሕፈት ቤታቸው ተቀብለው አነጋግረዋል። ኢትዮጵያ የዚያችን አገር የሰላም ሂደት ለማስቀጠል እንደምትሰራም ጠቅላይ ሚኒስትር አብይ አረጋግጠዋል። ያንን የምታደርገውም በሊቀመንበርነት በምትመራው ኢጋድ በኩል እንደሆነና ኢጋድም ሚናውን ማሳደግ እንዳለበት ጠቅላይ ሚኒስትሩ ለኢትዮጵያ ቴሌቪዥን ተናግረዋል። ኢትዮጵያ የደቡብ ሱዳን ደጋፊ ብቻ ሳትሆን አገራችንም ጭምር ናት ያሉት ደግሞ ፕሬዝዳንት ሳልቫኪር ማያርዲት ናቸው። በደቡብ ሱዳን ሰላም ለማምጣት እንደ አውሮፓውያን አቆጣጠር በ2015 በአዲስ አበባ የተፈረመው ስምምነት አለመተግበር ዋነኛው እንቅፋት ሆኖ ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የግንቦት ሰባት ከፍተኛ አመራሮችን ከእስር የፈታውና ክስ ያቋረጠው የኢትዮጵያ መንግስት በዚህ ድርጅት እንዲሁም በኦነግና ኦብነግ ላይ የወሰነውን የአሸባሪነት ደረጃ እስካሁን አላነሳም። ቀጣዩ ሂደት ምን ሊሆን እንደሚችልም የተለያዩ አስተያየቶችን እያስከተለ ነው። ፍረጃውን የማንሳት ጉዳይ የመንግስትና የፓርላማው ስልጣን ነው ብለዋል የጠቅላይ አቃቤ ሕግ ቃል አቀባይ። የመንግስት አቅጣጫ ግልጽ መስመር አለመያዙን የገለጹት ደግሞ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። ካለፈው ጥር ጀምሮ የፖለቲካ መሪዎችን ጋዜጠኞችንና ሌሎች ታሳሪዎችን መፍታት የጀመረው የኢትዮጵያ መንግስት ከአገር ውስጥ ድርጅቶች ተነስቶ የውጮቹንም ጉዳይ እየተመለከተ ነው። እነሆ እስካሁን በሺዎች የሚቆጠሩ ዜጎች ከእስር ተፈተዋል። በአገር ውስጥ ከሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በውጭ ሀገር እስከሚንቀሳቀሰው የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ ድረስ ያሉት ከቃሊቲ እስር ቤት ወጥተዋል። ማስረጃና መረጃ ለማሰባሰብ በሂደት ላይ በነበረ የሽብር መዝገብ ተካተው የነበሩት የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ክስም ተቋርጧል። መንግስት የአሸባሪ ሚዲያ በሚል በተደጋጋሚ ሲጠቅሳቸው የቆዩትና በዚሁ የሽብር መዝገብ ተካተው የነበሩት ኢሳትና ኦኤምኤን ክስም እንደዚሁ ተቋርጧል። የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስኪያጅ አቶ ጃዋር መሐመድም ክሳቸው ከተቋረጠው መካከል ናቸው። በተለይ የግንቦት ሰባት የኦብነግና የኦነግ ጉዳይ ግን ከፍርድ ቤት ጋር ብቻ የተያያዘ አይደለም። እነዚህ ድርጅቶች በኢትዮጵያ ፓርላማን በአሸባሪነት ተፈርጀዋል። ሰሞኑን ይፋ የተደረገውን ይቅርታና ክስ ማቋረጥ ተከትሎ ይህ ፍረጃ ሊነሳ ስለመቻሉ ግን የታየ ፍንጭ የለም። የፌዴራል ጠቅላይ አቃቤ ህግም ፍረጃውን ለማንሳት እንቅስቃሴ ስለመኖሩ መረጃ እንደሌለውን ያስታወቀው ይህ የመንግስትና የፓርላማው ስልጣን ነው ብለዋል። የፌዴራል ጠቅላይ አቃቢ ሕግ ቃል አቀባይ አቶ ተስፋ አለም ነው። በመንግስት ከታመነበት ሽብርን ጨምሮ የተለያዩ ጉዳዮች ሊታዩ እንደሚችሉ የይቅርታ መመሪያው እንደሚፈቅድ ቃል አቀባዩ አስታውሰዋል። አቶ አንዳርጋቸው የተፈቱትም በዚህ መመሪያ መሰረት ነው ብለዋል። እናም ሶስቱን የፖለቲካ ድርጅቶች በሽብርተኝነት የፈረጀው የፓርላማ ውሳኔ ስለመነሳቱ ግልጽ የሆነ ምልክት የለም። በተለይ የአዲሱ ጠቅላይ ሚኒስትር ጥረቶች ተስፋ ሰጪ መሆናቸውን የሚገልጹት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳታፊ ለሆነ ብሔራዊ እርቅ ስለመነሳታቸው ግን ግልጽ አይደለም ይላሉ። ሀገሪቷ እጅግ በጣም ወሳኝ የሆነ መስቀለኛ መንገድ ላይ ናት። አዲሱ ጠቅላይ ሚኒስትር በተግባር የተባላላቀ ገናጋሪ ሆን እየሞከረ ያለው እስረኞችን የመፍታቱ ነው። ከጥሩ ንግግር ቀጥሎ ያለው እሱ ነው። ብዙ ነገሮች ይቀራሉ። ለምሳሌ ብሔራዊ እርቅ ወይም መግባባት የሚባለው ሁሉም ፖለቲካ ኃይሎች እያጠቃለለ ነው ወይ፣ ገና ያልተመለሰ ጥያቄ ነው። አጀንዳ ተይዞ ንግግር ድርድር ተጀምራል ወይ? እኔ እስከማወቁ ድረስ አልተጀመረም። መጀመሪያ ሁሉን የሚያጠቃልል ብሔራዊ እርቅ መንገድ እና መግባባት መንገድ ተይዟል፣ አልተያዘም? መልስ ያላገኘ ነው። ዶክተር ምርራ እንግዲህ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ እንዲፈቱ መወሰኑ ሶስት ፓርቲዎች ኢትዮጵያ ውስጥ የኢትዮጵያ ፓርቲዎች ማለት ነው ግንቦት ሰባት፣ ኦነግና ኦብነግ በአሸባሪነት መፈረጃቸው ይታወቃል። በኢትዮጵያ ፓርላማ እነዛን ሁሉ እንደገና እስከማየት ውሳኔውን በአሸባሪነት የመፈረጁን ጭምር እና ፓርቲዎቹ ሀገር ውስጥ ገብተው እንዲንቀሳቀሱ እስከ ማስቻል እንድምታ ያለው ነው። ለእርስዎ ሲሰሙት ይህንን ነው ወይስ አንድን የፖለቲካ መሪ የመፍታት ብቻ ነው? እኔ ባዛ መሀል ነው አንድ የፖለቲካ መሪ መፍታት ብቻ ነው ብሎ መውሰዱም አሁን ባለው ሁኔታ አቶ አንዳርጋቸውም ብቻ ሳይሆን ብዙዎቻችን ተፈትናል። በጎ ጅምር ነው፣ ምንም ጥያቄ ያለው ነገር ግን ከዚህ ያለፈ ለመሄዱ ያስቸግራል ነው። ለምሳሌ አንተ ፖለቲካ ድርጅቶችን አነሳ። ብዙ ጊዜ የኢትዮጵያ መንግስት ሲቸገር ከኦነግ ጋር ድርድር ይጀምራል እስከ አውሮፓ እስከ ምንን ድረስ እየሄደ ኖርዌይ ትዝለኛል። እዚህ ጀርመኒ፣ አንዳንድ ቦታዎች ሄድና ይደራደራል ከዛ መሰረት እንትኑ ወሳኝ ነጥብ ሲነሳ ወይ መሳሪያ አስቀምጣችሁ ግቡ ወይ ሕገ መንግስቱን በአደባባይ ተቀብለናል ብላችሁ አውጃችሁ ካልመጣችሁ የሚል ቅድመ ሁኔታዎችን ያነሳና በዛው ድርድሩ ይፈርሳል። አንድ ጊዜ አይደለም ከዛ በላይ ማለት ነው። ኦብናግ የሚባለው የኦጋደ ነፃዎች ግንባር ጋር በብዙ ጊዜ በምስጢርም በግልጽም ድርድሮ ሲካሄዱ ነበር ከዛ በኋላ እንደ መጨረሻ ላይ የኦብነግ ባለስልጣን ከኬንያ ተጠልፎ ተወሰደብን ብሎ ው ያሉ ነው። ከተስማሙ በኋላ ማለት ነው። አንዳንዳቹ መቶ ኢትዮጵያ ሆቴልም ከተስተናገዱ እንትንጋሉ በኋላ እንደገና ደግሞ ሲፈርሲ ነው የምናየው ከኬንያ ድረስ ጠልፎ እንትን እንደራደራል ብሎ ተደራድሮም የተወሰነ ውሳኔ ላይም ደርሰናል ከተባለ ደግሞ ያም እንደገና መልሶ ይፈርሳል። ስለዚህ ኦነግም የኦነግም የመጀመሪያ ጊዜ አይደለም። ምናልባት ይህን ያክል በተወሰነ ደረጃ ሄደው ግንቦት ሰባት ጋር አዲስ ሊሆን ይችላል፣ ግን ከሌሎቹ ጋር አዲስ አይደለም። ስለዚህ ከዚህ በፊትም በተደጋጋሚ እዛ ደርሶ ወደኋላ ይሄዳ ወደ ኋላ ለመልሰውት ዶክተር መረራ የኢህአዴግ ስራ አስፈጻሚ ኮሚቴ ከታህሳስ 3 ቀን ጀምሮ ለ17 ቀናት ከተሰበሰበ በኋላ ነው መጀመሪያ የፖለቲካ መሪዎችን ጨምሮ ሌሎችን እስረኞች ለመፍታት የወሰነው። እርስዎ ያ ውሳኔ እዚህ ደረጃ ይደርሳል ብለው ገምተው ነበር? ለምሳሌ ከዛ ውሳኔ በኋላ እንግዲህ በሺዎች የሚቆጠሩ ናቸው የተፈቱት፣ ይኸው አሁን የግንቦት ሰባት ከፍተኛ አመራር ላይ ደርሰዋል መፍታቱ። እርግጥ የሚቀሩ አሉ ብለዋል። እርስዎ በርካታ ነው ወይስ የአዲሱ ጠቅላይ ሚኒስትር ተጨማሪ ግፊት ተነሳሽነት ነው? ሌሎች በርካቶች እንዲፈቱ ያደረገው በርሶ እምነት የቱ ላይ ነው ሚዛኑ? እኔ ሁለቱም ሊሆን ይችላል። ጠቅላይ ሚኒስትሩ እንግዲህ የሚናገራቸው ነገሮች ወደ ስራ ለመተርጎም ጥረት ማድረጉ እንዳለ መገመት ይቻላል፣ ከሚናገራቸው ከሚሞክራቸው ነገሮች። ነገር ግን የሕዝብም ተራ ሰው ጨምሮ የፖለቲካ ኃይሎች ብቻ ሳይሆኑ፣ ኢህአዴግ የተናገረውን ኢህአዴግ መሪዎች የተናገሩ ስራ ላይ ካላዋሉ የሚለው የአንድ ሰው የጥቂት ሰዎች የጥቂት ፖለቲካ ቡድኖች ሳይሆን በአጠቃላይ ህዝቡ እንኳን ተራው ዜጋ በኢትዮጵያ ሚዲያ እንኳን ሲጠየቅ እንግዲህ ስራ ላይ ካዋሉ ወደ ስራ ከለወጡ የሚለው እንደ መጽሐፍ ቅዱስ ወይም እንደ ቁራን ይደጋገማል። ስለዚህ ዝም ብሎ አንዳንድ ነገሮችን አድርጎ ማለፉ አስቸጋሪ ስለሆነ ምናልባትም አንዳንድ አካባቢዎች እንደ ኦሮሚያ አይነቱ ለምሳሌ ምንም ጥያቄ የለም። ነበቀሌ ገርባ ከኋላ ቀርቷል። አንድ ወር አካባቢ በፍጥነት ወደ እንትን ማድረግ የሄዱት አመፅ እንደገና ተቀስቅሶ መንገድ ተዘግቶ ብዙ ችግሮች ከተፈጠሩ በኋላ በፍጥነት በይቅርታ ካልሆነ ሲሉ የነበረው ወደ እነሱንም አንዱ አለምንም ያለ ቅርታ ወደ መፍታቱ ሄደው ስለዚህ ውስጥም ውጭም ግፊት ሊኖር ይችላል የሚል ግምት አለኝ። አንድ ነገር ግን አንዳርጋቸው አይነቱ ይፈታሉ የሚል ግን ስጋት ነበረ፣ አልዋሽም። ምክንያቱም ታውቁ እንደሆን የነበረው ጠቅላይ ዐቃቤ ሕግ ሲናገር ይፈታሉ ከተባሉ በኋላ ክራቴራዎች የወጡ ይመስላሉ። መስፈርቶች ነበር። አዎ መስፈርቶች ብሎ እንዲህ ያደረገ እንዲህ ያደረገ ብሎ በተለይ አንዷ ለአንድአርጋቸው አይነቱ የወጣች ትመስለኝ ነበር በተደጋጋሚ ሕገ መንግስታዊ ስርዓቱን ለመናድ የሞከረ ሰው አይጨምር የሚል ነበረችበት። ትዝ እላችሁ እንደሆነ ያ በግልጽ ቋንቋ እኔ ለአንዳርጋቸው እሱን ለማቆየት ለማስቀረት የወጣ መስፈርት ተብሎ ነው እየተሰማኝ። እንደዛ ብዬ ነው ግም በግምት የወሰድኩኝ። ስለዚህ እንዳርጋቸው ድረስ መድረሱ ማድረጉ እውነትም ትንሽ ከጠበቅ ነው በላ ሄደዋል። ግን አሁንም ደግሞ ህዝቡ የሚጠይቀው ሙሉ መልስ የለም ሙሉ አልተመለሰም። አሁንም ቢሆን እስረኞች አንድም ሁለትም ይሁን ከዛ በላይ አሁንም በሺዎች አሉ። የፖለቲካ እስረኞች እንዲፈቱ ህዝቡ ይፈልጋል፣ ይጠይቃል፣ እየጠየቀ ነው። ኢህአደግም ለአዲሱ በተለይ አዲሱ ጠቅላይ ሚኒስትር የሚሻለው በነካ እጃቸው ይህም ቢገላገሉት ይሻላል። ተጨማሪ እስረኞች እኮ እየመጡ ነው፣ ምን ጥያቄ የለም። አንዳንድ ቦታዎች እናያለን፣ በዚህ በኮማንድ ፖስቱ በምንም ከዛም አልፎ ግድያዎችም ለምሳሌ አሉ። ብዙ ቦታዎች ማለቴ ነው። ስለዚህ እነዚህን እስረኞች በሁለት ወር ፈተን እጨርሳለን ከተባለ በኋላ በአምስት ወር እኔ ከተፈታው አምስት ወር እየሆነኝ ነው፣ እንዳውም አልፎኛል። በአምስት ወር ውስጥም በሁለት ወር ቃል የገባው ኢህአዴግ ፈትቶ እንትን ኢህአዴግ መሪዎቹ ማለቴ ነው፣ በአምስት ወርም ፈቶ መጨረስ አልቻሉ። ይሄ በጣም የተወሳሰበ ምን የሆነ እንትን የሆነ ችግር ኖሯቸው አይደለም ለምሳሌ አሁን ከፍ ያለው ተፈራው የሚባለው ልጅ ማንም እዚህ እዚያ ያለ እስረኛ ጠባቂዎች በሙሉ ያውቁታል። አካል ጉዳተኛ ስለሆኑ ማለት ነው። አካል ጉዳተኛ ስለሆኑ ሲታመሙ ምን ሲሆኑ እንትን ሲሆኑ በእውነግ ተጠረጥረው ታሰሩ ያሏቸው የሚነግሩኝ። ስንት ዓመት ነው የታሰሩት? እሳቸው እንደሰማሁ ከአስራ ሁለት ዓመት ያለ ነው። በቃሊቲ ማለት ነው። በቃሊቲ ሌሎች ኖ፣ በአጠቃላይ እስር ቤት ማዕከላዊም ነበር። በተለያየ መጨረሻ ቃሊቲ። አሁን እንደዚህ ሲታይ ምንድን ነው የማጣት ጥያቄ አይደለም። ያን አክል ደግሞ ብዙ ተወሳሰበ ችግር ኖሮ አይመስለኝም። ግን ከልብ አንዳንድ አካባቢ ያሉትን እስረኞች ምናልባትም ኦሮሞ አካባቢ ያሉ እስረኞችን በተፈለገው መንገድ ለመፍታት መንግስት የተቸገረበት ይመስላል። በእኔ ግምት ግን እነዚህ አይነቶቹን ጨምሮ ብሔራዊ እርቅ ካለ ብሔራዊ እርቅ ነው፣ ብሔራዊ መግባባት ከተባለ ብሔራዊ መግባባት ነው። በሁለት ማንነትን መጫወት ለመንግስትም አይጠቅሙም። ይህንን ተገላግሎ ወደ ሌሎች ጉዳዮች ቢሄድ ይሻለዋል። መገላገል ማለት ምን ማለት ነው? ፈተኑ መጨረስ ምን በማረግ በአጠቃላይ ምህረት ማወጅ ነው። ጠቅላይ ሚኒስትሩ በፖለቲካ ጉዳይ የታሰሩ በፖለቲካ ጉዳይ የፖለቲካ እስረኛ ማለት ያደግ ይጨንቀዋል። የፖለቲካ እስረኛ አለኝ ብሎ ማለት ይጨንቀዋል። ዞሮ ዞሮ በዚህም ሆነ በዚህ በፖለቲካ ጉዳይ በፖለቲካ ነክ የታሰሩ ግለሰቦች የድርጅት አባሎች የሆኑ አልሆኑ ወደ ብሔራዊ መግባባት ቃል የገቡት በዛ መሰረት ስለሆነ ያንን አጠቃላይ ምህረት ቢያደርጉ ይገላገላሉ። ማን ቀረ፣ ማን ተፈታ፣ ማን እንደዚህ የሆነ በየጊዜው አንድ ጥያቄ ሲፈታ ሌላ ጥያቄ ይዞ ህዝቡ እንትንላል። ከዛ ሁሉ ጭቅጭቅ፣ ዞሮ ዞሮ ጉዳዩ የፖለቲካ እስረኛ ነው። ፖለቲካ ጉዳይ የታሰሩ ናቸው። በተለያየ መንገድ የመብት ጥያቄ ጠይቆ የታሰሩ ናቸው። አንዴ ቢገላገለው ይሻላል ማለት ነው። ለአያደግም ለራሱ ማሰራር ዶክተር ምረራ ወደ ሌላ ርዕስ ለመልሰውት፣ ከዚሁም ጋር ይገናኛል። እርግጥ የቀድሞ የኦነግ የአሁኑ የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ፣ ምክትላቸው አቶ ዲማ ነገው፣ ሌሎችም አዲስ አበባ ገብተዋል። እንዴት አዩት? መጀመሪያ የእናንተን የእርስን የግሎትና የፓርቲዎትን አስተያየት በዚህ ላይ ይንገሩኝና ወደ ሌላ ጥያቄ ሄዳለሁ። ወደ ሌላ ጥያቄ ብትሄድ ይሻላል። አንድ ነገር ብቻ ሊናገር መጥቶ ጠይቆናል። እዚህ ቢሮ መጥቶ ጠይቆናል። ሰላምታ ለሰላምታ መተው ነበር። ሌንጮም፣ ሌሎችም፣ ሌሎች ሶስት ተባሎች አራት መማራዎች መጥቶ ሰላም ብሎናል፣ ጠይቆናል። ከዚያ ያለፈ ምንም የተሰራ ነገር የለም። እና ከዚህ ያለፈ ደግሞ አስተያየት ለመስጠት አልፈልግም፣ ድርጅታችንም አይፈልግም። እንግዲህ አስተያየት አንሰጥም ስትሉ ከዛ በኋላ ከዛ ባለፈ ግንኙነት ውስጥ አይደለንም ያለ ነው እያሉኝ ነው። ሌሎች የተደረጉ ውይይቶች አብሮ ከመስራት አንጻር ሊሆን ይችላል። በአጠቃላይ የሉም። እነሱም ገና እንደነገሩን አካባቢውን እያጠኑ ነው፣ እያዩ ነው። እኛም እዛ የሚያደርስ ነገር እና ዝግጅት የለንም። ዞሮ ዞሮ ሰላም ብሎናል። ከዚህ ያለፈ ስምምነት፣ ንግግር፣ ውይይት የለን እናም አቶ አንዳርጋቸው ቢፈቱም የዶክተር ብርሃኑ ክስ ቢቋረጥም ቀጣዩ የኢትዮጵያ የፖለቲካ አቅጣጫ ግልጽ አይደለም አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንደገለጹትም ከዚህ በኋላ የሚኖረውን የክንውኖች ቅደም ተከተል ማወቅ አይቻልም እርሳቸው እንደሚሉት የኦነግ ኦብነግና ግንቦት ሰባት በሽብርተኝነት መፈረጅ ጉዳይ በቀጣይ የሚደረግ ድርድር አካል ሊሆን ይችላል ከድርድሩ በፊትም ግን ውሳኔ ሊሰጥበት ይችላል ይላሉ የፌዴራል ጠቅላይ አቃቢ ህግ ለአሜሪካ ድምፅ እንደገለጸው ደግሞ ክስ በማቋረጥና ይቅርታ በማድረግ እስረኞችን የመፍታቱ ጉዳይ ይቀጥላል። ይህ የአንድ ጀንበር ስራ አይደለም ያሉት የዚህ ተቋም ቃል አቀባይ አቶ ተስፋ ዓለም ነው። ከዚህ በኋላም ጉዳያቸው በየደረጃው እየተጣራ የሚፈቱ ዜጎች እንደሚኖሩ አረጋግጠዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ የመጽሔቱን ትንታኔ ነው የምትከታተሉት። ፕሮግራማችን ይቀጥላል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የፕሬዚዳንት ዶናልድ ትራምፕ አስተዳደር የኢራን የኒኩሌር ፕሮግራም እንዲያበቃ በሚል የወጠነውን እቅድ ከአሜሪካ ድምፅ የኢራን ማለትም የፐርዣ ፕሮግራም ጋር ባካሄዱት ቃለ መልስ አብራርተዋል። የአሜሪካ ድምጿ ጁሊ ታቦ እንደዘገበችው ባለፈው ሐሙስ የተደረገው ውይይት በቅርቡ በኢራን የተካሄደውን የተቃውሞ ሰልፍና በቴራን በእስር ላይ የሚገኙ አሜሪካውያንን ለማስፈታት የትራምፕ አስተዳደር የያዘውን ጥረት አስረድተዋል አሉላ ከበደ ነው ያቀናበረው የውጭ ጉዳይ ሚኒስትር ፖምፒዮ ለአሜሪካ ድምጽ ሳተራ ደራክሼሽ በሰጡት ቃል ኢራን ትኩረት የምትሻ አገር ናት ነው ያሉት ሃዝ ቪውድ አዝ ሲሪየስ ትሬት ለመካከለኛው ምስራቅ መረጋጋት እናም ለዩናይትድ ስቴትስ ደህንነት ታላቅ አደጋ ደቃኝ መሆኑን ፕሬዚዳንቱ አጤነዋል። ኢራናውያን የሚገኙበትን ሁኔታ በመመርመርም አሜሪካ ሁነኛ ለውጥ ለማምጣት የምትችልበት ቦታ ነው ብለው ያምናሉ። አዲሱ የደህንነት እቅድ ፓምፒዮ እንደሚሉት ቀደም ባለው ስምምነት በኢራንና በስድስቱ አገሮች መካከል ተደርሶ የነበረውን በኢራን የኒውክለር ፕሮግራም ላይ ያተኮረ ስምምነት ማለታቸው ነው። ተትተው የነበሩ እጅግ አስፈላጊ ጉዳዮች ተካቶበታል ብለዋል። የመጀመሪያው ስምምነት በጣም ጠባብ ነበር። የኢራን መንግስት በኒውክሌር መርሃ ግብሩ ላይ ከፍተኛ መጠን ያለው ገንዘብ ያፈሳል። ያን መርሃ ግብሩን ለማቋረጥ መፈለጉ ድንቅ ዓላማ ነው። መልካምና ላቅ ያለ ዋጋ ያለው ግብ ይሁንና በአንጻሩ ኢራን የምትደቅነው ግን ከዚህ ሁሉ የበረታ አደጋ ነው። ሚስሎችን ወደ ሌሎች ሙስሊም ሀገሮች ይተኩሳሉ፣ የህዝብ ሰብአዊ መብት ይነፍጋሉ። የትራምፕ አስተዳደር በኢራን የመንግስት ለውጥ እንዲመጣ ጥረት እያደረገ አይደለም ያሉት ፓምፔዮ ከአገር ውጭ ያሉ ተቃዋሚ ቡድኖችን ግን የሚደግፉ መሆናቸውን ተናግረዋል። የሚንቀሳቀሱትና የሚሰሩት ለተመሳሳይ ጉዳይና ግብ ከሆነ በኢራን ለመንግሥት ለውጥ እንዲያቀነቅኑም አንፈልግም። ለኢራን ሕዝብ እንዲታገሉ እንጂ ኑሯቸውን በሰላም ከመምራት ያልተሻገረ ፍላጎት ላላቸው ኢራናውያን እንዲሰሩ። ፓምፒዮ አክለውም በአሁኑ ወቅት በኢራን በእስር ላይ የሚገኙ አሜሪካውያንን ለማስፈታት ቡድናቸው ሌት ተቀን በመስራት ላይ መሆኑን ተናግረዋል። የኢራን ሕዝብ በሀገሪቱ ስለተንሰራፋው ሙስናም እውነቱን የማወቅ መብት አለው ነው ያሉት። የሕዝብ ገንዘብ ወደ ኪሳቸው የሚያስገቡ ከፍተኛ ባለሥልጣናት አሉ። ለስሙ ያህል የንግድ ድርጅት ከፊት እያሳዩ እንደ እውነቱ ግን ስርቆት ነው የያዙት። በማስረጃ ማረጋገጥና ማሳየት የምንችለውን ያህል የኢራን ሕዝብ እውነቱን እንዲያረጋግጥና በእርግጥ እነኚህ ሰዎች ሀገራቸውን መምራት ያለባቸው መሆናቸውን ራሱ እንዲፈርድ ማስረጃውን ይፋ ማድረግ እንችላለን። የውጭ ጉዳይ ሚኒስትር ፖምፔዮ ባለፈው ሐሙስ ለዩናይት ስቴትሱ ምክር ቤት አባላት ሲናገሩም የትራምፕ አስተዳደር ቀደም ሲል በኢራን ላይ ተጥሎ የነበረውን ማዕቀብ መልሶ ተግባራዊ ለማድረግ መሰናዳቱን፣ እንዲሁም ኢራን የክፋት ሥራዎችን የምታከናውንበት ያሉትን ገንዘብ እንዳታገኝም ተጨማሪ አዲስ ማዕቀብ የመጣል ዕቅድ መያዛቸውን ተናግረዋል። ዋሽንግተን በቅርቡ የኢራንን የኒውክሊየር ፕሮግራም ቀጣይ ሂደት አስመልክቶ ከአጋሮቿ ጋር ተገናኝታ የመነጋገር እቅድ መያዟን አንድ የዩናይት ስቴትስ ከፍተኛ ዲፕሎማት ለእንግሊዝ ፓርላማ ተናግረዋል። የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። አብራችሁ እንድታመሹ በድጋሚ እንጋብዛችኋለን። ቆንጂታዬና አዲሱ አበበንን ወደ ሁለተኛው የፕሮግራም አጋማሽ ተሸጋግረናል። ሰዓቱ በኢትዮጵያና አካባቢዋ ሶስት ሰዓት ተኩል ሌል ነው። በሁለተኛው አጋማሽ የምንጀምረው በንግድና ህብረተሰብ ዝግጅት ይሆናል። ንግድና መጣኔ ሀብት ዛሬ የሚያቀርበው በቡና እርሻ የተሰማሩ ባለሙያ በእንግድነት ይዟል። አቶ ወርቁ አዶ በስቱዲያችን ተገኝተው ከሄኖክ ሰማግዜር ጋር ስለ ኢትዮጵያ የግብርና ዘርፍ ፈተናዎች እና እድሎች ተወያይተዋል። እርሻው የሚገኘው በደቡብ ክልል በሸካ ዞን በአንደራቻ ወረዳ ነው። ሁለት የእርሻ ቦታዎች አሉ። በሁለቱ እርሻ ቦታዎች ላይ ቤተሰቦችን ይዤ ወደ አራት መቶ ሀምሳ ሄክታር ላይ የቡና ልማት እያለማሁ ነው ያለሁት። እንግዲህ አራት መቶ ሀምሳ ሄክታር ማለት እንግዲህ መካከለኛ ከሚባሉ የቡና አምራቾች ተርታ የሚያሰልፍ ነው። ትልልቅ ኩባንያዎች አሉ፣ እነ ሆራይዘንን የመሳሰሉ በዛም አካባቢ የሚሰሩ ሌሎችም እንደዚሁ አሉ። ለመካከለኛና ሰፋፊ እርሻዎች በኢትዮጵያ ምቹ ኢንቨስትመንት ሁኔታ ይታያል። በመሰረቱ እንግዲህ ምቹ ኢንቨስትመንት ሁኔታዎች ስንል ብዙ ነገሮችን ስናነሳ ብዙ የምናገኛቸውም አሉ የማናገኛቸውም አሉ። አንደኛ የተፈጥሮ ችግር አለ። በዚህ በቡና ስራ ላይ ችግር እየሆነ የመጣ ያለው የሰው ኃይል ማግኘት ነው፣ ጉልበት ማግኘት ነው። እንግዲህ የሰውን ጉልበት ለማግኘት በጣም ምክንያቱም ይሄ እርሻ በማሽን ወይም በሃርቨስተር ወይም በምን የሚሰበሰብ ሳይሆን በሰው እጅ የሚሰበሰብ ስለሆነ በአብዛኛው የሰውን ጉልበት የምንጠቀምበት ስለሆነ የሰው ጉልበት አንዱ ችግር ያለብን እሱ ነው። ሌላው ደግሞ የገበያው ሁኔታ፣ ይህንን ኤክስፖርት ምርት እንግዲህ በጥሩ ዋጋ ተሽጦ ያወጣነውን ወጪ ካልሸፈነ ከችግር ሊያወጣን አይችልም። ና የውጭ ገበያን ማስተሳሰሩ ከውጭ ገበያ ጋር ያለን ግኙነት ግልጽ ያለ መሆኑ፣ ግልጽ መሆን ማለት አሁን በአጋጣሚ የዚህ ሀገር መጥቼ የቡናን የሪቴል ወይም የችርቻሮ ዋጋ ሳይ ተጠቃሚው ምከፍለው ና እኛ ዛ የምናገኘው በጣም የተራራቀ ነው። ይሄ ችግር ራሱ ለማንኛውም ችግራችንን እንዳናቃልል የሚያደርገን የፋይናንስ ለውጥ አመተን እርሻችንም ለማሻሻል የሀገሪቷንም ኢኮኖሚ ለማሳደግ እኛም ለመጠቀም ይሄ የገበያ ትስስሩ ከባድ ከባድ ችግር እንዳለ ለመገንዘብ ችያለሁ። ይሄ ችግር ደግሞ መቀረፍ ያለበት ይመስለኛል። ወደ ገበያው እንመለሳለን። እንግዲህ የሰው ኃይልን በተመለከተ ለምሳሌ ምን ያህል ሰው ነው ቀጥራችሁ የምታሰሩት በእናንተ ሁለት እርሻዎች። እንግዲህ ይሄ እርሻ እንግዲህ ሁለት ፌዝ ነው አለው። አንደኛው እርሻውን በየጊዜው ከአረም እና ከአንዳንድ ሁኔታዎች የመቆጣጠር ቀንቅለቀን የሚሰራ ስራ ሰራተኞች አሉ፣ በቋሚ ሰራተኞች። ከዛ በኋላ ደግሞ ምርት በምንሰበስብበት ጊዜ በጣም ብዙ የሰው ኃይል ያስፈልገናል። ቡና በጣም ቻሌንጅ አስቸጋሪ ምርት ነው። ዛሬ የቀላውን ዛሬ ካላነሳን ወርቆ ነው የሚያድረው። እዛ ያንን በትክክል ለመሰብሰብ በቂ የሆነ የሰው ጉልበት ያስፈልጋል። ያንን የሰው ጉልበት ለማግኘት በጣም በጣም በጣም ከባድ ችግር ነው ያለብን። ምክንያቱም ምንድነው ያ አካባቢ በአብዛኛው በተመሳሳይ ጊዜና ሰዓት የቡና ምርት ስለምደርስ ሁሉም እርሻ ገበሬ በራሱ ሳይቀር የሰው ጉልበት ይፈልጋል። እዛ አካባቢ የሚገኘው የሰው ጉልበት ግን ይሄንን ችግር ሊያቃልል አይችልም። ከሌላ ቦታ ማምጣት አይቻልም። ይህንን እያደረግን ነው ይሄንን እያደረግን ነው ያለ ነው መቶ ኪሎ ሜትር ሰባ ኪሎ ሜትር ሰማኒያ ኪሎ ሜትር እይህን እያመጣን ስንቅ እያዘጋጀን መጠለያ እያዘጋጀን ነው እያሰራን ያለነው በዚ አካባቢ፣ ገበሬዎች በተለይ የአካባቢው ነዋሪዎች የሚያነሱት ኢንቨስተሮች በሚመጡ ጊዜ መሬት እንነጠቃለን እና መሬቱ ተወስዶ ደግሞ በገዛ መሬታችን ጭሰኛ ሆነን እንሰራለን የሚል ሀሳብ ያላቸው አሉ። ክፍያው እንዴት ነው የምትፈጽሙት? ምን ያህል ነው የሚከፈላቸው? እንግዲህ ክፍያው በሁለት ዘርፍ ነው የምናው በቋሚነት ምን ከፍላቸው ሰራተኞች አሉ እንዳልኩኝ፣ አረሙን የሚቆጣጠሩ ሌላ ሌላ እለት ተዕለት ስራዎችን የምሰሩ አሉ። ለምሳሌ ብዙ ሰራተኛ የምናሰማራው ቡና ምርት በምንሰበስብበት ጊዜ ነው። ያ በምንሰበስብበት ጊዜ በጣም ክፍያው ይለያያል። ልክ አሁን ቡና በጥሩ ሁኔታ ቀልቶ ምክንያቱም በኪሎ ነው የምንከፍላቸው አንድ ኪሎ ለቅሞ ሲያመጣ ለአንድ ኪሎ ከሁለት ብር ሁለት ብር ከሀምሳ ጀምረን እንከፍላለን ለሰራተኛው አንድ ሰራተኛ ለምሳሌ ቡና በብዛት ከቀላ መቶ ኪሎ ከሰበሰበ ሁለት መቶ ብር ሊያገኝ ይችላል። እንግዲህ መቶ የለቀመ ከዛ እንደ አቅሙ ሀምሳም ስልሳም ሰባም ኪሎ የለቀመ በዚህ ስሌት እየተባዛ ያንን ይዞ ይሄዳል። ከዛ ደግሞ ምርቱ እያለቀ ሲሄድ ወደ ሶስት ብር ወደ ሶስት ብር ከሀምሳ እያለ የሚሄድበት ጊዜ አለ። ይሄ እንግዲህ ይሄ ሁሉ ወጪ የባለ እርሻው ነው። እንግዲህ ያ ባለ እርሻው ይህንን ወጪ አወጥተው ይመልሰዋል አይመልሰውም? ብዙ ነገሮች እዛ ውስጥ አሉ። ስለ ገበያው ጉዳይ እንነጋገር እንግዲህ በኢትዮጵያ በተለይ አነስተኛ መሆኑ መካከለኛ ገበሬዎች የገበያ ድርሻቸው ከዓለም አቀፍ የቡና ዋጋ የገበያ ድርሻቸው እንዲሰፋ በማሰብ የተጀመሩ የገበያ ስርዓት መዘርጋቶች አሉ። አንደኛው የኢትዮጵያ ምርት ገበያ ኢሲኤክስ ነው። በኢሲኤክስ በኩል እንዴት ነው የምትሰሩት እናንተ? ወል ኢሲኤክስ አዲስ ወጣት ድርጅት ነው። አላማውም ሲቋቋም የኢትዮጵያን ምርት ከውጭ አገር ጋራ በገበያ ለማስተሳሰር ነው። ሬሌ ይሄ አዲስ ነው። ድርጅቱ አዲስ ከመሆኑም የተነሳ ብዙ መከድ ያለባቸው ነገሮች አሉ። ብዙ መከድ ያለባቸው ስንል በእውነት አንድ የኢትዮጵያ ገበሬ ያወጣው ለዛ ቡና ምርት ለማምረት ያወጣው ወጪና የሚያገኘው ገቢ እየተመጣጠነ ነው ወይ? ይሄ በደንብ መሰላት ያለበት ነገር ይመስለኛል። ያለበለዚያ የገበያ ግንኙነቱ እንዳይበላሽ እኔ ስጋት አለኝ። አንድ ገበሬ ቡናን አምርቶ ለዓለም አቀፍ ገበያ አቅርቦ ወይንም በዚህ በኢትዮጵያ ምርት ገበያ ድርጅት አቅርቦ የሚገባውን ካላገኘ ለዚህ ምርት ያለው ፍላጎት እየቀነሰ እንዳይሄድ ስጋት አለኝ። ምክንያቱም በአሁኑ ጊዜ ወደ ገበሬ ወርታቸው ወረድ ብለን ስናይ ገበሬ ብዙ ወጪ ነው የሚያወጣ ለቡናው። ምክንያቱም የማይታዩ ወጪዎች አሉ። ልጆቹን ምስቱን ራሱን ይዞ በምሰራበት ጊዜ ዛሬ ከኪሱ ገንዘብ ስለማይከፍል፣ ግን ያ በገንዘብ ብተመን ሬ ለዛ ላወጣው ነገር በቂ ገቢ ያገኘ ነው ወይ ይሄ? ስለዚህ የገበያ ድርሻው መስፋት አለበት። ሌላኛው መሰረተ ልማቱ፣ የገበያ መሰረተ ልማቱ ምንድን ነው የሚመስለው? በየአካባቢው መጋዘኖች አሉ። ከመጋዘን የሚሰጥ እንደደረሰኝ የመጋዘን ደረሰኝ አሰራር አላቸው። ስቶሬጅ ሪሲት ሲስተም የሚባለው እሱ እንዴት እንደሚሰራ አዲስ አበባ ድረስ ነው ይዛችሁ የምትመጡት? እንዴት ነው ወል እኛ እንግዲህ በየክልላችን አሁን ለምሳሌ ደቡብን ያየን እንደሆነ ቦንጋ ላይ ነው የኢትዮጵያ ምርት ገበያ ድርጅት መጋዘን ያለው። እኛ እዛ ወስደን ቡናችንን ለእነርሱ እናስረክባለን። እዛ ናሙና ቅምሻ ይደረጋል። በዛ በቅምሻው መሰረት ለዛ ቡና ደረጃ ይሰጠዋል። እኛ ቡናውን እዛ አስረክበን ጨረታውን የምንጫረተው አዲስ አበባ ኢትዮጵያ ምርት ገበያ ድርጅት መ ስለዚህ መድረክ አላችሁ ማለት ነው። እዛ ራሳችን እንገባለን። አሁን በጣም ትልቁ ነገር ይሄ ነው። መግባት እንችላለን። ይሄ ትልቅ እድል ተሰጥቶናል። አሁን ገበሬው ገብቶ ድሮ በወኪል ነበር የሚሸጠው። አሁን ራሱ ገብቶ ገብተን ቡናችንን መሸጥ በገበያው ላይ መሳተፍ እንችላለን። አድማጮች ፕሮግራማችን ይቀጥላል። በቅርብ ሳምንታት የተቀሰቀሰባት ኢቦላ ከ50 ሰው በላይ አዳርሶ 25 ሰው የገደለባት ኮንጎ ዲሞክራሲያዊት ሪፐብሊክ ባለሥልጣናት ወረርሽኙን ለመቆጣጠር ያግዛል ያሉትን ክትባት መስጠት ጀምረዋል። ይሁንና የኢቦላ ነገር ከፍ ያለ እምነትና መተማመንን የሚጠይቅ ነውና ዘመቻው ችግሮች ሳይደቅኑበት እንደማይቀሩም የጤና ባለሙያዎችና የመስክ ሰራተኞች ስጋታቸውን እየገለጡ መሆናቸውን ጆሐንስበርግ የምትገኘው ሪፖርተራችን አኒታ ፓውል ዘግባለች። በሌላ በኩል ደግሞ ኢትዮጵያ እንዳይገባ ለመከላከል የሚያስችል በምክትል ጠቅላይ ሚኒስትር የሚመራ ግብረ ኃይል አቋቁማ እየተንቀሳቀሰች መሆኑን የጤና ጥበቃ ባለሥልጣናት ለሰሎሞን አባተ ገልጠውለታል። ሰሎሞንም እንዲህ አቀናብሮታል። የኮንጎ ዲሞክራሲያዊት ሪፐብሊክ ሰሜን ምዕራብ ጫፍ ገጠራማ አካባቢዎች በሰሞኑ ኢቦላ ክፉኛ የተመቱና የበዛ ስጋትም ያንዣበበባቸው ናቸው። በእነዚያ መንደሮች ውስጥ የሚኖሩ ለቫይረሱ ወረርሽኝ ይበልጥ የተጋለጡና አደጋ ያፈጠጠባቸው ናቸው የሚባሉ ሰዎችን አንጥረው ለመለየት የጤና ባለሥልጣናቱ እየጣሩ ናቸው። በዚህ እንቅስቃሴ አንድም የቫይረሱን ጉዞ ማቋረጥ አንድም ደግሞ እጅግ ውሱን የሆነውን የክትባቱን አቅርቦት ውጤታማ በሆነ ሁኔታ ለመጠቀም እንደሚያስችላቸው ነው የጤና ኃላፊዎችና ሠራተኞቹ ተስፋ የሰነቁት። አሁን ለጊዜው በእጃቸው የሚገኘው በሙከራ ላይ ያለ ክትባት ሰባት ሺህ አምስት መቶ ሰው ለመከተብ የሚያስችላቸው ሲሆን ዘመቻው ቢኮሮ እና ኢቦኮ በሚባሉት የገጠር ማህበረሰቦች ውስጥ ነው የተጀመረው። የዓለም የጤና ድርጅቱ ቃል አቀባይ ታሪክ ያሳሬቪች ትናንት ለቪኦኤ እንደገለጹት ይህ በሌሎች አንዳንድ በሽታዎች ላይ እንደሚደረገው አይነት አጠቃላይና ሁሉንም ሰው ለማዳረስ የታሰበ የክትባት ዘመቻ አይደለም። አሁን እየፈለግን ያለ ነው። ኢቦላ ቫይረስ እንዳለባቸው ከተረጋገጠ ሰዎች ጋር የቅርብ ንክኪ ያላቸውን ወይም የነበራቸውና እንደገናም ከነርሱ ቅርበት ከነበራቸው ሰዎች ጋር የተገናኙ ሦስተኛ ንክኪዎችን ነው። ስለዚህ በኢቦላ በተያዘው ሰው ዙሪያ የቀለበት አጥር ነው የምናበጀው። ይህ ሥራ ደግሞ ጥንቃቄን ይጠይቃል ከሕክምናም ወጣና ላቅ ያሉ እንቅስቃሴዎችንም ያካትታል ብለዋል። የተባበሩት መንግስታት ድርጅት የህፃናት መርጃ አጣዳፊ ፈንድ የመስክ ሰራተኛ ዣን ክላውድ ንዜንጎ ሰራተኞቹ ቤት ለቤት እየሄዱ ክትባቱ የቫይረሱን መተላለፍ እንደሚያቆም፣ ስለ ክትባቱ ጥቅሞች፣ ሰው ምን ማድረግ እንዳለበት፣ ስለ ምግባር ይናገሩና በመጨረሻ እንዲከተብ ይቀሰቅሱታል። የኮንጎ ባለሥልጣናት ኢቦላ እንደመጣባቸው ለመጀመሪያ ጊዜ የተናገሩት በሚያዚያ መጨረሻ አካባቢ ነው። ኮንጎ ይህንን ከተያዙ የመትረፍ ዕድሉ ግፋ ቢል 50 ከመቶ የሆነ በሽታ ስትጋፈጥ አሁን የመጀመሪያ ጊዜው አይደለም። ነገር ግን በአውሮፓ አቆጣጠር በ2014 ዓ.ም ተቀስቅሶ እስከ ዛሬ ሁለት ዓመት አካባቢ 2016 ዓ.ም ማለት ነው የዘለቀው ምዕራብ አፍሪካን ለመጀመሪያ ጊዜ የመታው ኢቦላ ለጤና ባለሥልጣናቱ ከሰጣቸው ትምህርት አንዱና ግዙፉ የሚሉት የሕዝብ አመኔታ ነው። ባለፈው ሳምንት ውስጥ እምባንዳካ ከተማ ውስጥ ከሚገኙ አግልሎ የማቆያ ክፍሎች ሦስት የኢቦላ ታማሚዎች ሾልከው ጠፍተዋል። በማግስቱ ሁለቱ ሞተው አስከሬኖቻቸው ተገኙ። በሕይወት የተደረሰበት ወደ ማቆያ ጣቢያው እንዲመለስ ተደረገ። ኢቦላ እንዲሸነፍ የመላ ማኅበረሰቡ ትብብር ቁልፍ መሆኑን የደብሊው ኤችኦ ቃል አቀባይ ያራሴቪች መክረዋል። የክትባት ዘመቻው የተጀመረው ባለፈው ሳምንት በራሳቸው በጤና ሠራተኞች ላይ ነው። ከግንባር ተጋላጮች መካከል ናቸውና በኢቦላ ምክንያት ሌሎችን ለማትረፍ ሲረባረቡ፣ የሰሞኑን የኮንጎ ወረርሽኝ ጨምሮ የሞቱት ቁጥር እየበዛ መጥቷልና ሙከራ ላይ ነው የተባለው ዩናይትድ ስቴትስ ውስጥ የሚገኘው ሜርክ ፋርማሲውቲካልስ የተሠራው ክትባት ለሰዎች ደህንነቱ የተረጋገጠ እንደሆነ ተመስክሯል። ለመሆኑ ይህንን ዓለም አቀፍ ስጋት እየሆነ የመጣን ቫይረስና ሊከተልም የሚችለውን አደጋ ለመከላከል ኢትዮጵያ ምን እያደረገች ነው? ወደ ጤና ጥበቃ ሚኒስቴር ደውዬ የሚኒስትሩን የኅብረተሰብ ጤና አደጋዎችና የቁጥጥር ምላሽ አማካሪ አቶ አስቻለው አባይነህን አነጋግሬአለሁ። እሺ፣ በጣም አመሰግናለሁ። እንደሚታወቀው የዲሞክራቲክ ሪፐብሊክ ኮንጎ ላይ ዳግም የኢቦላ ቫይረስ በሽታ ሲቀሰቀስ ኢትዮጵያ ቀጥታ በድንበር ከኮንጎ ጋር የማትዋሰን ቢሆንም፣ ነገር ግን በመሀከላችን በቅርበት ደቡብ ሱዳን ስላለች ከደቡብ ሱዳን ጋር ደግሞ በኤርስ ትራንስፖርት እንገናኛለን። እንደዚሁም ደግሞ የኢትዮጵያ አየር መንገድ ኮንጎ ኪንሻሳ ቀጥታ በረራ አለው። ስለዚህ እነዚህ ሁለቱ በሽታውን ወደ ሀገራችን ሊመጣ የሚችልባቸውን መንገዶች እድል ሰፋ ሊያደርገው ይችላል። እንግዲህ ኢትዮጵያ ከዚህ ቀደም በሁለት ሺህ አስራ አራት ምዕራብ አፍሪካ ተከስቶ በነበረበት ጊዜ ይህ በሽታ በሀገር ውስጥም ከፍተኛ የሆነ የመከላከል ስራ ስትሰራ ነበረ። እንደዚሁም ከፍተኛ ቁጥር ያላቸው ባለሙያዎችን ወደ ምዕራብ አፍሪካ በማስተማራት በሽታውን እዛው ባለበት ለመከላከል ተችሏል። ይሄን ልምድም በመያዝ በአሁኑ ሰዓት በተለይም ከሚያዝያ ሀያ አምስት ጀምሮ የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ በሽታው መቀስቀሱን ካረጋገጠ በኋላና የሀገሪቱን ጤና ጥበቃ ሚኒስቴር ካረጋገጠ ጀምሮ በሽታው ወደ ሀገራችን እንዳይገባ የተለያዩ የመከላከል ስራዎች መሰራት ተጀምረዋል። ከዚህም እንግዲህ በቅድሚያ የተደረገው ከዚህ ቀደም እንደነበረው በክቡር ምክትል ጠቅላይ ሚኒስትሩ የሚመራ ግብረ ሀይል እንደገና አክቲቬት እንዲደረግና ስራ እንዲጀምር ተደርጓል። ከዚህ በፊት ይሠራ የነበረው ግብረ ኃይል ማለት ነው እንጂ አዲስ የተዋቀረ ግብረ ኃይል አዲስ አይደለም። ኦልሬዲ ከዚህ በፊት ሴክተሮች ተለይተዋል። ማን ማን ሴክተር ነው ቀጥታ መከላከል ላይ መሳተፍ ያለበት በሚል ከዚህ በፊት የነበረን ልምድ ስለነበረ እሱን በተሻለ መልኩ አዳ አብረን ተጠቅመናል። እንደዚሁም በምዕራብ አፍሪካ ለኢቦላ መከላከልና ምላሽ አሰማርተናቸው የነበረው ባለሙያዎችም ስለነበሩ እነሱንም በመያዝ የቅድመ ዝግጅት ስራ በከፍተኛ ሁኔታ እየተሰራ ነው የሚገኘው። እንግዲህ ምክትል ጠቅላይ ሚኒስትሩም ራሳቸው በመሆናቸው የተቀየረ ወይም አዲስ ሰው ባለመሆኑ አሁን ካለው አዲስ አወቃቀር ጋር የተቋማዊ ትውስታውም አመራሩም እንዳለ ነው ማለት ነው ያለው። በትክክል ከዚህ በፊት የነበረው ተቋማዊ ትውስታውም አለ። ሰነዶቹም ከዚህ በፊት የሚጠቀሙባቸው የነበሩም አሉ። ግብዓቶቹም ሁሉም ልምድ አለ። ተጨማሪ የሚሆነው ከዚህ በፊት ተሰማርተው የነበሩ በተለይ በሽታውን ፊት ለፊት ተጋፍጠው ምላሽ ከመስጠት አንጻር ልምድ ያካበቱ ባለሙያዎችንም ኦልሬዲ በእጃችን ስላሉ እነሱንም ይዞ አስፈላጊው የቅድመ ዝግጅት ስራ እየተሰራ ነው የሚገኘው። አንደኛ ኢትዮጵያ ቀጥታ በረራ አላት፣ ከአዲስ አበባ ኮንጎ ኪንሻሳ። በአዲስ አበባ በኩል ደግሞ ትራንዚት አድርገው የሚያልፉም ተጓዦች አሉ። ስለዚህ ሁሉንም ፍላይቶች በአዲስ አበባ ስክሪን እየተደረጉ የቴርሞስካኒንግ እያሉ በዛ ማድረጊያው መሳሪያ ማለት ነው፣ የሙቀትና የመሳሰሉ የሰውነት ግምገማዎችን የሚያካሄድ ግዛት እሱ ምርመራ እየተደረገ ነው ስለዚህ ምልክት እንኳን ቢገኝ ደግሞ ለተጨማሪ ምርመራ የሚሆን ከዚህ በፊት እንደነበረው በተሻለ መልኩ የኳራንቲን ወይም ለይቶ ማቆያና ተጨማሪ ምርመራ ማድረጊያ ታዛዛው በኤርፖርት ተቋቁሟል። እንደዚሁም ድንገት ቢከሰት ደግሞ ሕክምና መስጫ እንደዚሁ ጤና ተቋማት ሁለት አደራጅተናል። በባለም ባለሙያዎችም ሀያ አራት ሰዓት እዛው ጋር ሆነው ሲሙሌት እያደረጉ ማለት ነው። ልክ ቢከሰት እንዴት ማኔጅ ማድረግ እንደሚችሉ ያን በሲሙሌሽን በየቀኑ እየሰሩ እዛው ነው የሚገኙት። ከአዲስ አበባ ኤርፖርት በተጨማሪ ከድሬዳዋ እንደዚሁ የልየታ ስራ እየሰራን ነው ከጅቡቲ ፍላይት ስላለን። እንደዚሁም እንደ ባህር ዳር እና ሌሎችም እንደዚሁ ትራንዚት አድርጎ የሚጓዝ ወይም ያንን የልየታ ጣቢያ ሳያገኝ የሚያልፍም እንዳይኖር፣ ባህር ዳርም እንደዚሁ ልየታ የምርመራ ጣቢያዎችን እንትን አድርገን ዓለም አቀፍ ጣቢያዎች ዓለም አቀፍ አይሮፕላን ጣቢያዎች ላይ ምርመራ ስራ እየተከናወነ ነው የሚገኘው። በተጨማሪ ደግሞ ፖርቶች ላይ ድንበር አካባቢ እግረኛ የሚንቀሳቀስባቸውን እነሱንም ለይቶ ከዚህ ቀደም የነበረውን ልምድ በመጠቀም እዛም ጋር የምርመራው ስራ በዚሁ ልክ እየተሰራ ነው የሚገኘው። በተጨማሪ ደግሞ ከዚህ በፊት እንደውም በደንብ ያልሰራንበት አሁን በተሻለ መልኩ እየሰራንበት የሚገኘው ከስደተኞችና ከስደት ተመላሾች ተቋም ጋራ በጋራ የማንኛውም ስደተኛ በተለይም ከእነዚህ አካባቢዎች ዲሞክራሲ ሪፐብሊክ ኮንጎ እና አካባቢዋ የሚመጡትን በመለየት ከመቀላቀላቸው በፊት አስፈላጊውን ምርመራ አድርገው እንዲገቡ እና እንደዚሁም ደግሞ የቆይታ ጊዜ አለው ከበሽታው ከሁለት ቀን እስከ ሀያ አንድ ቀን የመቆየት እድል አለው ምልክት ሳይታወቅ። ስለዚህ ለዚህ ጊዜ ክትትል ይደረጋል። አሁንም ይሄንን ስራ ነው አከታትለን አጠናክረን በሁሉም አካባቢዎች እያካሄድን የምንገኘው ማለት ነው። ለመሆኑ ኢቦላ ምንድን ነው? ምልክቶቹስ ምንድን ናቸው? ሰውስ ምን እንዲያደርግ ይጠበቅበታል? የሚኒስትሩ አማካሪ አቶ አስቻለው አባይነህን አመሰግናለሁ። በበርካታ ነጥቦች ላይ ነው የተነጋገርነው። በነገው ምሽት ይቀጥላል። ሰለሞንን እናመሰግናለን። ወደ ቀጣዩ ቅንብር ልናልፍ ነው። ባለፈው እሁድ ማለት ባለፈው ሳምንት መጨረሻ እሁድ ምሽት በተከናወነው የዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት 26ኛ ዓመታዊ ልዩ የሽልማት ስነስርዓት ላይ ያተኩራል። አዎ የዘንድሮው ሁለት ለየት ያሉ ቅንብሮች ታይተውበታል፣ ይላል የእሁዱን ስነስርዓት የተከታተለው ባልደረባችን አላከበደ። መስመሩ ላንተንተው አመሰግናለሁ አዲሱና ቆንጅት። አሁን የዘንድሮው ክብረ በዓል በትንሹ ሁለት ለየት ያሉ ቀለማት ተንጸባርቀውበታል። አንደኛው ለየት ያለ ቀለም ከዚህ ቀደም ታይቶ ባልታወቀ መንገድ ማለት ይቻላል ገናና ያሏቸውን አምስት የኢትዮጵያ ቀደምት ነገስታት ነው ለክብር ያበቁት። ሁለተኛው ቀለም ጊዜው መፍቀዱ ነው። ኋላ ላይ በድምጻቸው እናስተዋውቃለን። በወጣቶቹ ጎራ እንደ ወትሮ ሁሉ ዘንድሮም በብሔራዊ ደረጃ በአካዳሚክ የትምህርት ውጤቶቻቸው እጅግ ከፍተኛ ውጤት ያስመዘገቡ፣ በማኅበራዊ ተሳትፏቸውም እንዲሁ የላቀ ስራ የሰሩ አምስት ወጣቶች ለክብር እውቅና በቅተዋል። የማኅበረ ግዩሯን ዘር ኢትዮጵያ ሊቀመንበር ዶክተር መላኩ ላቀው በመክፈሻ ንግግራቸው እንዲህ ነበር ሃያ ስድስተኛውን ክብረ በዓል ያስተዋወቁት። የስድስተኛው ክብረ በዓል የተለመደው በከፍተኛ ውጤት የተመረቁ ተማሪዎችን በማስተዋወቅ ይሸለሙ፣ በድርሰት ተወዳድረው ላሸነፉ ተማሪዎች የስኮላርሽፕ ሽልማት ያደርጋል። ከዚያም ቀጥሎ የሚደረገው ሽልማት ለየት ባለ መልኩ ያቀርባል። ያን በገናናነት ያስተዳድሯት የነበሩት ነገስታትና ንግስት የተለየ ፕሮግራም አይዘጋጅቶላል ቀርሟል። ከታሪካችን የሚያስታርቅ ትውልድን የሚያስማማ ከዛም አልፎ በዚህ ፕሮግራም ላይ እርቅ ብቻ ሳይሆን መከባበርም መፈቃቀርም መረዳራትንም የኢትዮጵያዊነት መልኩ በመሆኑ ሁላችንም የዚህ መንፈስ በመከተል የዛሬውን ፕሮግራም እንድንመራው ነው የምንፈልገው። ዶክተር መላኩ ላቀው የሲድ ወይም የማኅበረ ግዩራን ዘሬ ኢትዮጵያ ሊቀመንበር ናቸው። ይህን ያሉት ታሪክን አርአያነትንና ምክንያታዊ ያሉትን አክብሮትን ወይም የአክብሮት ባህልን በሚያስተዋውቀው በዚህ ስነ ስርዓት ከመቶ ሀምሳ ዓመታት በኋላ የሚታወሱት አጼ ቴዎድሮስ ቀዳሚው ናቸው። የመድረኩ ባለሟል አርቲስት አለም ፀሐይ ወዳጀው አለሜና ካሳ ከቋራ ኢትዮጵያን አንድ ለማድረግ በአንድ መንፈስ ለአንድ አላማ አምፀው ፈነኑ። ካሳም ካሳም ወግድ ወዲያ ሲባል በገዛ ሀገሩ ያላንገሸገሸው፣ ሲነካበት ክብሩ ያልጎፈነነ ወንድ ጥቃት እንደምቆቆ ከውርደቱ ጋራ ቀሚሱን አጥልቆ ያስታጥቃት ለምሽቱ ሱሪውን አውልቆ በማለት ጫፍ አገባል። በዛ ጊዜ ነበር መይሳው ካሳ ከአጋሩ ከተዋበች ጋር ከጓደኞቻቸው ጋር በመሆን በድል በጀግንነት ጎንደር ገብተው ግርማዊ ቀዳማዊ አጼ ቴዎድሮስ በመባል የነገሱት ያኔ ነው። ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም እየተባለ የተገጠመላቸው ማዕከላዊ መንግሥት በማብሰር በተለይም የባርነት ንግድ እንዲቆም የሚስቶችን የንብረት እኩል ክፍያ ያወጁ ታላቅ መሪ ከመሆናቸውም ሌላ አለም ፀሐይ ወዳጆ የተናገረችውን በመድረኩ ያስተዋወቀችበት ነበር የሰማነው። አድማጮች፣ የመድረኩን ስሜትና ሀሳብ በወጉ የያዘ የሚመስለው አጭር ንግግር ደግሞ የተሰማው የአያታቸውን የቀዳማዊ ኃይለ ስላሴን የአክብሮት እውቅና ለመቀበል ከአዲስ አበባ የመጡት ልዑል በእደ ማርያም መኮንን ኃይለ ስላሴ ከስፍራው ከተናገሩት መነሻ በማድረግ በስፍራው ያደረግነውን አጠር ያለ ቃለ ምልልስ እናስከትል። በደ ማርያም ከአዲስ አበባ እንደመጣ ሰው በሀገር ውስጥ የሚታየውን መንፈስም ለመድረኩ አካፍለዋል። ከአርባ አመታት በኋላ ተስፋ የሚደረግበት ታሪክን መልሶ ማየት የሚወደድበት ጊዜ የመጣ ይመስላል ብለዋል። እስኪ ለተመልካቾቻችንም በመድረኩ ያካፈሉትን ይግለጽ። አሁን ያለው ንፋስ ከአርባ አመት በኋላ የሚወራው ስለ ፍቅር፣ ስለ አንድነት፣ ስለ ፈሪሀ እግዚአብሔር፣ ስለ ሰላም፣ ስለ አብሮ መኖር መሆኑ በእውነት በጣም ነው ደስ ያለኝ። ጸረ የለም፣ የመሳሰሉት ይሄ ሲያደግሙን የቆዩ ነገሮች መቅረታቸው በጣም አስደስቶኝ። የስሜት የተፈጠረው በአጭር ጊዜ ልዩነት መሆኑን ሲገልጹ፣ ማህበረ ግዩራን ዘረ ኢትዮጵያ እነኝን ገናና ነገስታት ለማክበር በወጠነበት ሰዓት የነበረው ስሜትና ዛሬ ያለውን አነጻጽረዋል። አዎ ምክንያቱም ያኔ ይህንም በሚያስብበት ጊዜ የህልውና ጥያቄ ላይ ኢትዮጵያ ወድቃ የነበረች ይመስል ነበረ። ያ ተቀይሮ ደግሞ ሁሌም መቼም አምላክ ይደርሰልናል እና ያ ተቀይሮ ዛሬ ያለው በሀገሪቷ ውስጥ ያለው ሙድ በጣም ደስ ይላል። እንግዲህ በጸሎታችንም ቢሆን መደገፋችን አይቀርም እንዲበረታታ አመሰግናለሁ ልብል በደ ማርያም መኮንን ኃይለስላሴ ስላሴ ሰፋ ላለ ውይይት በስቱዲያችን እናገኘታለን። እግዚአብሔር ይስጥልኝ። እሺ፣ እኔም አመሰግናለሁ። ቆይቶ ታዲያ በስቱዲዮ አግኝተናቸዋል። እሳቸውን ብቻ ሳይሆን ሌሎች በመድረኩ የታደሙ ለክብር እውቅና የበቁትንም እንግዶች ጋብዘናል። በሌላ ጊዜ እናቀርባለን። ታሪክ ላይ ፈራ ጊዜው ፈቀደ የሚለውን ሀሳብ የተስማማ አስተያየት የሰጡት ደግሞ በመቶዎች ከተቆጠረው ታዳሚ አንዱ አቶ ፍስሀ ወልዴ ሞላልኝ የተባሉ እንግዳ ናቸው። እንግዲህ ዛሬ የመጣበት ጉዳይ የኢትዮጵያን ነገስታቶች ታሪክ በሚመለከት ሲዲ ያዘጋጀውን ፕሮግራም ለማክበርና ለመከታተል ነው። ተከታታይ ታሪክ እንዳለን ለመረዳት ብዙ ጥረት አይጠይቅም። ታሪክን የሚያውቅና ታሪክን ያልበበ ሰው ኢትዮጵያ ውስጥ ለተከታታይ ዓመቶች ብዙ ነገሥታቶች እንደነበሩ፣ ተወራራሽም የነበረ የአስተዳደር ስርዓት እንደነበረ የሚታወቅ ነው። ይህ በእንዲህ ሆኖ እስከ ዛሬ ድረስ ባለው ማፍረስ ብቻ የተለመደበት ስርዓት ነበር። ነገር ግን አሁን በአዲሱ ቋንቋ መደመር እንደሚባለው እዛ ላይ መሆናችን በጣም የሚያስደስት ሁኔታ ነው። የወጣቶቹ ጎራ እንደወትሮ ሁሉ ዘንድሮም ለየት ባለ ድምቀት የታየ ነው። በብሔራዊ ደረጃ ቀደም ብለን እንዳስተዋወቅ ነው በአካዳሚ የትምህርት ውጤቶቻቸውና ከፍተኛ ውጤት ባስመዘገቡበት ማህበራዊ ተሳትፏቸው የተመረጡ አምስት ወጣቶች ናቸው። ታዲያ እኚህንም የሚያስተዋውቁት የመድረኩ ባለሟል አርቲስት አለም ፀሐይ ወዳጆ ወደ መድረኩ ትጋብዝና በእንግሊዝኛ የልጆችን ውጤት ይናገራሉ የወጣቱን ክፍል ሽልማት በማስተባበር እና በማስተዋወቅ ስታገለግል ቆይታለች። ዶክተር መና በኮንግሬሽናል ብላክ ፎከስ ፋውንዴሽን የፖሊሲ ግምገማና ምርምር ምክትል ፕሬዚደንት ከመሆኗን በተጨማሪ በካሊፎርኒያ ዩኒቨርሲቲ የዋሽንግተን ማዕከል የፖለቲካ ሳይንስ ፕሮፌሰር ናት። ከሁሉም በላይ ዶክተር መና በተለያዩ ኢትዮጵያዊና ኢትዮጵያዊ ባልሆኑ ድርጅቶች ውስጥ በበጎ ፈቃደኝነት በመግባትና በማገልገል ጊዜዋን ጉልበቷን ገንዘቧን መስዋዕት የምታደርግ ወጣት ነች። በአመራር ብስለቷና በባህሪዋ የምንኮራባት ወደፊትም ለሀገራችን ብሩህ ቀን ሊያመጡ ይችላሉ ብለን ከምናምንባቸው ወጣት አንዷ በመሆኑ በኩራት ዶክተር መናን ወደ መድረኩ ጋብዛለሁ። and I am from all of you know that, I don't talk in English, but, and I'm hard, but I'm getting there, I'm getting there. So uh, i like to ask this question for all of those who are new, this is your first time here, can you raise your hand so we can see you? I have the distinct honor of talking to you about... ሀሪን፣ ሲራጅ፣ ሚርያም፣ አላዛር፣ ነቢዩ፣ ኤልያስ፣ ዩልያ አፈወርቅና ራሂል አምባቸው ናቸው ወጣቶቹ ተሸላሚዎች። ስራዎቻቸውን በዝርዝር የሚያሳይ ቃለምልልስ በሌላ ፕሮግራም እናቀርባለን። አሁን ወደ መድረኩ ልመልሳችሁ። ለንጉስ ዮሐንስ የተዘጋጀውን ሽልማት ልዑል ራስ መንገሻ ስዩም እንዲረከቡ እየጠየቅኩኝ ዶክተር መላኩ የሲል ሊቀመንበር ወደዚህ መጥተው ቦታው እንዲሰጡ ጠይቃለሁ። የተዘጋጀው Mastawa Shanna Setwata, Mawarag Yuran, Zalithiopetio posthumously presented to Emperor Yohannes IV for his outstanding leadership and selfless devotion in maintaining the unity of Ethiopia, paying the ultimate price, defending his nation. May 27, 2018, Washington, D.C. There is no freedom there is no liberty, there is no unity without the sacrifice of these prominent leaders of ours. Thank you. <laughs> ጋር ሰፊ ውይይት ያደረግንበትን በእሁዱ የራዲዮ መጽሔት ጠብቆ። በአሁኑ ግን እንግዶችን አመሰግናለሁ። ፕሮግራማችን እያገባደርን እንደ ፕሮግራም ማሳሰቢያ አንድ ሁለት ነገር ልነገር እንዴ፣ በደስታ ሰሞኑን የኢትዮጵያ ጠቅላይ ሚኒስትር በዚህ ዳላስ በሚካሄደው የሰላሳ አምስተኛው የስፖርት በዓል ላይ እንዲገኙ ዋሽንግተን የሚገኘው ኤምባሲ ፌዴሬሽኑን ጠይቋል። ፌዴሬሽኑ ደግሞ ጥያቄውን ተቀብሎ ውይይት አድርጎ የውሳኔ ሀሳብ ወይም ሞሽን አስተላልፏል። በዛ ሞሽን ላይ ድምፅ እየተሰጠ ነው። ያ ድምፅ አሰጣጥ የሚያበቃው ዛሬ ማታ በዋሽንግተን አቆጣጠር ማታ አራት ሰዓት ነው። ስለዚህ አጠቃላይ ሁኔታውን ከኤምባሲው የምናገኘውን ይሄን በተመለከተ ደግሞ ዓለም አቀፍ የኢትዮጵያውያን ግብረ ኃይል የሚባልም ድርጅት መልእክት ልኳል። የእሱንም ሀሳብ የፌዴሬሽኑም ውሳኔ ይዘን ነገ እንመለሳለን። አይበቃም? ነገ ማታ አድማጮቻችን እንድትጠብቁ እንጋብዛችኋለን ማለት ነው። አዲሱ እናመሰግናለን። ደርስጥልን አድማጮች እስካሁን በ19 እና በ25 ሜትር ባንድ እንዲሁም በአጭር ሞገድ በናይል ሳት ስናስተላለፍ የቆየነው ፕሮግራም እዚህ ላይ እየተገባደደ ነው። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ያስተናገድናችሁ ደግሞ አዲሱ አበበና ቆንጂት ታየ ነን። አብራችሁን ስለቆያችሁ እጅጉን አድርገ እናመሰግናለን። በእኛ በኩል እሽ፣ ግዴለም በእኛ በኩል ጨርሰናል። ትግርኛ ፕሮግራም ሊያስተናግድ ተወልደም ገብቷል። እናመሰግናለን። ደህና ደሩ።